ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ጳጉሜ 3 2012 ዓ ም ዝግጅታችን ጀመረ። የኢትዮጵያ መንግስት ያልተቀበለውና በትግራይ ክልል ብቻ የሚካሄደው ምርጫ ነገ ጳጉሜ አራት ሁለት ሺ አስራ ሁለት አመተ ምህረት ይካሄዳል። ትግራይ ነገ ወዴት ናት? ወዴት ነው የምንሄደው? ሀሳቦች ያስፈልጋሉ፣ ውድድሮችም ያስፈልጋሉ በዲሞክራሲያዊ መንገድ ሂደቱ እንዲቀጥል። ይህ ምርጫ ያለፈው አደራ በመጠበቅ ለቀጣይም ተስፋ የምናስተሳስርበት ነው። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤልን የሰማችኋቸው። ዘገባው በአብይ ርዕስ ይቀርባል። አዲስ አበባ ከተማ ራሷን በራሷ የምታስተዳድር የፌዴሬሽኑ አንድ አካል ሆና እንድትመሰረት ዘመቻ መጀመሩን ባልደራስ ለእውነተኛ ዴሞክራሲ ፓርቲ ይፋ አደረገ። ይህ ጥያቄ በሀገሪቱ ሕገ መንግስት እውቅና ቢያገኝም ተግባራዊ እንዳልተደረገም አስታውቋል። ዘገባ ይኖረናል። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅታችንን በፌስቡክ ላይቭ እና በአሀዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና ለዓለም ዜና እናሰማችሁ። እንደምናመሻችሁ አድማጮቻችን፣ ዜናውን ማሰማችሁ አዳነች ፍሳዬ ነኝ። ሳይሞን ማርክስ የተባለው ለአሜሪካ ድምፅ የሚሰራ ዘጋቢ በትግራይ ክልል ስለሚካሄደው ምርጫ ለመዘገብ ለመጓዝ ሲል ትናንት ቦሌ ዓለም አቀፍ አይሮፕላን ማረፊያ ላይ እንደደረሰ ፓስፖርቱና ተንቀሳቃሽ ስልኩ ተነጥቆ ወደ ትግራይ እንዳይጓዝ እንደታገደ ተናግሯል። ማክስና ሶስት ለአውሎ የዜና ድረገጽ የሚሰሩ ጋዜጠኞች የኢትዮጵያ ፌዴራል መንግስት ሕገ ወጥ ነው ስላለው የትግራይ ምርጫ ለመዘገብ ሊጓዙ ሲሉ ነው የታገዱት። የጸጥታ ባለስልጣኖች ፓስፖርቱን፣ ኮምፒውተሩን፣ የጋዜጠኝነት መታወቂያውን፣ የመኖሪያ ካርዱንና ተንቀሳቃሽ ስልኩን እንደነጠቁት ምች እንደሚመልሱለት እንዳልተነገረው ጠቁሟል። በትግራይ ምርጫ በሶስት ሚሊዮን የሚገመቱ ሰዎች ድምፅ ይሰጣሉ ተብሎ እንደሚጠበቅ ተገልጿል። ሳይመን ማክስ ከአዲስ አበባ የላከውን ዘገባ ስመኝሽ የቆየ ታቀርበዋለች። በጳጉሜ አራት ሊደረግ የታቀደው የክልል ምርጫ ሀገሪቱን ወደ ተሻለ የፖለቲካ ምህዳር ለማሻገር ጥረት እያደረገ ለሚገኘው የጠቅላይ ሚኒስትር አብይ አህመድ መንግስት ፈተና ሆኖበታል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመምጣታቸው በፊት የፓርቲዎቹን ጥምረት ለ27 ዓመታት የመራው የትግራይ ክልል መንግስት ምርጫ ማራዘሙን አጥብቆ ተቃውሞ፣ በክልሉ የሚደረገውን ምርጫ ለማስቆም መሞከር ግን ጦርነት እንደማወጅ ነው ብሏል። የኢትዮጵያ ፌዴሬሽን ምክር ቤት ባለፈው ቅዳሜ ባደረገው ስብሰባ በትግራይ የሚካሄደው ምርጫ ሕገ ወጥ ነው ቢልም ምርጫውን ለማካሄድ የቆረጠው ክልል ላይ ምንም ዓይነት ማዕቀብ ከመጣል ግን ተቆጥቧል። የሰብአዊ መብት ተሟጋሽ ድርጅቶች በጋዜጠኞች ላይ ደረሰውን ወከባ ያወገዙ ሲሆን በትግራይ የሚደረገውን ምርጫ አይነት ክስተቶችን የውጭም ሆነ የሀገር ውስጥ ጋዜጠኞች መዘገባቸው አስፈላጊ ነው ብለዋል። የሁማን ራይትስ ዋች የአፍሪካ ቀንድ ዳይሬክተር የሆኑት ላቲሺያ ባደር ለአሜሪካ ድምፅ እንደተናገሩት በትግራይ እየተካሄደ ያለውን ነገር ህዝብ ማወቅ ይፈልጋል። የፌዴራል መንግስቱ የሀገር ውስጥ የሚሆን የውጭ ጋዜጠኞችን በሀገሪቱ ያለውን የፖለቲካ እንቅስቃሴ ከመዘገብ ሊያግዳቸው አይገባም ብለዋል። ባለፈው ሳምንት የኢትዮጵያ ብሮድካስት ባለስልጣን ምርጫው እውቅና የሌለው በመሆኑ ጋዜጠኞች እንዳይዘግቡ ማስጠንቀቂያ ሰጥቶ ነበር። የጠቅላይ ሚኒስትሩ ቃል አቀባይ በጉዳዩ ላይ አስተያየታቸውን ለመስጠት ፈቃደኛ ባይሆኑም የኢትዮጵያ የውጭ ዘጋቢዎች ማህበር ባወጣው መግለጫ በትግራይ የሚደረገውን ምርጫ ጋዜጠኞች እንዳይዘግቡ መከልከሉ እንዳሳሰበው ገልጿል። ትናንት አልሸባብ በከፈተው ጥቃት አራት የሶማሊያ ወታደሮች ተገድለዋል። አንድ የአሜሪካ ወታደር እንደቆሰለም ተዘግቧል። ጥቃቱ የተከፈተው ከኪስማዬ የወደብ ከተማ ስልሳ ኪሎ ሜትር በሚርቅ የወታደራዊ ሰፈር መሆኑ ታውቋል። ወታደሮቹ የሞቱት መኪና ውስጥ የተጠመደበውም ሰፈራቸውን ስኒ ማለዳ ላይ ባጠቃበት ወቅት መሆኑን አንድ በጁባላንድ ክልል ያሉ የክልሉ አስተዳደር አንጋፋ መሪ ተናግረዋል። አንድ የአሜሪካ ወታደር የሚገኝባቸው በርካታ የሶማሊያ ወታደሮች እንደቆሰሉ ባለስልጣኑ ተናግረዋል። የሶማሊያ የጤና ሰራተኞች በገለጹት መሰረት በኮቪድ አስራ ዘጠኝ ልንያዝ እንችላለን በሚል ስጋት ወደ ጤና ጣቢያዎችና ወደ ሆስፒታሎች መሄዱን ስለሚያስወግዱ ሶማሊያ ውስጥ ከወሊድ ጋር በተያያዘ የሐኪም ምርመራ የሚያደርጉት እናቶችና የህፃናት መከተብ ቁጥር እየቀነሰ ሄዷል። የጤና ሰራተኞች ታዲያ ለነብሰ ጡር ሴቶችና ለህፃናት የሚያስፈልገው ሕክምና ካልተደረገ በስተቀር ከኮቪድ አስራ ዘጠኝ በባሰ ለህልፍት በሚዳርጉ የሚዘወተሩ በሽታዎች ሊጠቁ ይችላሉ የሚል ስጋት እንዳላቸው ገልጸዋል። የተባበሩት መንግስታት ድርጅት ሰላም ጠባቂ ኃይል ደቡብ ሱዳን ውስጥ ቦር ከሚገኘው የአገር ውስጥ ተፈናቃዮች መጠለያ ሰፈር በመውጣቱ ተፈናቃዮቹ ስጋት ላይ መሆናቸው ታውቋል የአገር ውስጥ ተፈናቃዮቹ መሪ 3500 የሚሆኑት ተፈናቃይ ቤተሰቦች ለታጠቁ ወንጀለኞች ጥቃት እየተጋለጡ ናቸው ብለዋል ጎር ያሉት የተፈናቃዮቹ መሪ ማኳት መንከም የሰላም ጥበቃው ኃይል ባለፈው ሳምንት ማክሰኞ ከሰፈሮች መውጣቱን ለአሜሪካ ድምፅ ሲገልጹ አስቀድመው አላሳወቁንም ንጋት ላይ ስንነሳ ሰላም ጠባቂዎቹ በቦታው አለመኖራቸውን አየን ብለዋል ሰዎች በስጋት ምክንያት ከቦታ ቦታ እየተዘዋወሩ እንደሆነም ገልጸዋል። ደቡብ ሱዳን ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ ተወካይ ዴቪድ ሺር ባለፈው አርብ ጁባ ላይ ባደረጉት ጋዜጣው ጉባኤ ሲናገሩ የሀገር ውስጥ ተፈናቃዮቹ በአሁኑ ወቅት በሰላም ወደ የአካባቢያቸው ለመመለስ ስለሚችሉ የተባበሩት መንግስታት ድርጅት የደቡብ ሱዳን ተልእኮ ወታደሮቹን ከአካባቢ ማስወጣት ጀምሯል ብለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በደቡባዊ አፍሪካ በ45 ሚሊዮን የሚገመቱ ሰዎች የምግብ ዋስትና እንደማያገኙ የዓለም የምግብ ፕሮግራም ጠቁሟል። በቂና አቅማቸውን የሚመጥን ተመጣጣኝ ምግብ የማያገኙ ሰዎች ብዛት ካለፈው ዓመት በ10 ከመቶ ከፍ ማለቱን የምግብ ፕሮግራሙ አክሏል። ለምግብ ዋስትና እጦት ዋና ምክንያት የሆኑት የኮቪድ-19 ወረርሽኝ ክስተት ከአየር ንብረት ለውጥና የበርካታ ሀገሮች ኢኮኖሚ በመንገዳገድ ላይ የሚገኝ ከመሆኑ ጋር ተዳምሮ ነው ተብለዋል። ከሁሉም የተጎዳቸው ግን ዚምባብዌ መሆኗ ታውቋል። በሀገሪቱ የምግብ ዋስትና እጦት የገጠማቸው ሰዎች እስከ ታህሳስ ወር ባለው ጊዜ ውስጥ ስምንት ነጥብ ስድስት ሚሊዮን ይሆናሉ ተብሎ ይጠበቃል። የደቡባዊ አፍሪካ ቀጠና በተለይም የአየር ንብረት ለውጥ የሚያደርሰው ጉዳት ተጋላጭ መሆኑን በደቡባዊ አፍሪካ የዓለም የምግብ ፕሮግራም ስራ አስኪያጅ ሎላ ካስትሮ ተናግረዋል። በመጨረሻም የኮቪድ-19 ዜናዎች ከቅርብ ዓመታት ወዲህ የጤና ጥበቃ ስርዓታቸውን ያጠናከሩት ሀገሮች በኮቪድ-19 ወረርሽኝ ወቅት የተሻለ ውጤት ማሳየታቸውን የዓለም የጤና ድርጅት ትናንት ገልጿል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ነው ትናንት ባደረጉት ዕለታዊ መግለጫ ሀገሮች ለቀጣዩ ለመዘጋጀት እንዲችሉ ከወቅቱ የወረርሽኝ ሁኔታ መማር ይኖርባቸዋል ብለዋል። ታይላንድን፣ ሞንጎሊያን፣ ሴኔጋልንና ሌሎች ሀገሮችን ዓለም አቀፍ ወረርሽኝ ለመከላከል ላደረጉት ጥረት አሞግሰዋቸዋል። በሌላ በኩል ደግሞ ስፓኝ የቫይረሱ በሽተኞቿ ብዛት ከግማሽ ሚሊዮን በላይ ለመድረስ የመጀመሪያዋ የአውሮፓ ሀገር ሆናለች። በዓለም ደረጃ 27 ነጥብ 3 ሚሊዮን የሚሆኑ ሰዎች በኮቪድ-19 መያዛቸው ታውቋል። በሞት የተለዩት ደግሞ 893 ሺህ ደርሰዋል። ከእስፓኝ የጤና ሚኒስቴር በተገኘው አሃዝ መሰረት 525549 የቫይረሱ በሽተኞች አሏት። የሞቱት 29516 መድረሳቸው ተገልጿል። ፈረንሳይ ውስጥ 367174 በቫይረሱ የተያዙ ሰዎች እንዳሉ፣ በሞት የተለዩት 30732 መሆናቸውን፣ በብሪታንያ ደግሞ 3552451 የኮቪድ-19 በሽተኞች መኖራቸውን የሞቱት 41643 መሆናቸውን ስለ ቫይረሱ ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ አስታውቋል። ደቡብ ኮሪያ ውስጥ በብዙ ሺህ የሚቆጠሩ የሕክምና አሰልጣኞች ለሶስት ሳምንታት በሚጠጋ ጊዜ ስራ ካቆሙ በኋላ ዛሬ ወደ ስራ ገበታቸው ተመልሰዋል። የእነሱ ስራ ማቆም በአዲስ መልክ ያገረሸውን የኮቪድ-19 መዛመትን ለመከላከል የሚደረገውን ጥረት እንዳወሳሰበ ተገልጿል። የህክምና ሰልጣኞቹ እንደ አውሮፓ አቆጣጠር ነሐሴ 21 ቀን ስራ ያቆሙት መንግስት በህክምና ትምህርት ቤቶች ላይ ያደረገውን ለውጥ በመቃወም ነው። እነዚህ ስራ ቆመው የነበሩት ሰልጣኞች በአስቸኳይ የህክምና ክፍሎችና በጠና የታመሙ ሰዎች በሚታከሙባቸው ክፍሎች ወሳኝ ሚና ያላቸው በመሆኑ ትልልቅ ሆስፒታሎችን ወጥቶ መቆየቱ ታውቋል። Adnan Üç, Yeni Çift da ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጳጉሜ 3 2012 ዓ ም ምሽት ፕሮግራም ነው። ዝግጅታችንን በፌስቡክ ላይቭ አትቪው አምሀሪክ እንዲሁም በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራ ቁሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታን እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የኢትዮጵያ መንግስት ያልተቀበለውና ና በትግራይ ክልል ብቻ የሚካሄደው ምርጫ ነገ ጳጉሜ አራት ሁለት ሺ አስራ ሁለት አመተ ምህረት ይካሄዳል። በምርጫው የሚሳተፉ አምስት ፓርቲዎች የትግራይ ሕዝብ የራስን እድል በራስ የመወሰን መብት አሳልፈን አንሰጥም በማለት በትላንትናው ዕለት በጋራ በሰጡት መግለጫ ገልጸዋል። በዚህ የትግራይ ክልል ምርጫ ድምጽ ለመስጠት ከሁለት ነጥብ ሰባት ሚሊየን በላይ መራጮች ተመዝግበዋል። የመቀሌው ዘጋቢያችን ሙልጌታ አጽበሀ Sir, sir, sir, come የኢትዮጵያ የፌዴራል መንግስት ያልተቀበለው በትግራይ ክልል የሚካሄደው በዚህ ምርጫ በ38 የምርጫ ክልል ህወሓት ባይቶና፣ ሳልሳይ ወያነ ውድብ ናጽነትና አሲምባ ዲሞክራሲያዊ ፓርቲዎች እየተሳተፉ ይገኛሉ። የሀገሪቱ የፌዴሬሽን ምክር ቤት ምርጫው ህገወጥና ተቀባይነት የሌለው በማለት ውሳኔ አስተላልፏል። የትግራይ ክልል በበኩሉም ይህ ምርጫ የራስን እድል በራስ የመወሰን መብት የሚረጋገጥበትና የማንደራደርበት ነው ብለዋል። በክልሉ በሚካሄደው ምርጫ የሚሳተፉ የሁሉም ፓርቲዎች ሊቃነ ሰላምና በትናንትና ዕለት በጋራ መግለጫ ሰጥተዋል። የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ምርጫው በብዙ ችግሮች ውስጥ ሁነን የምናካሂደው ነው በማለት ገልጸው ሆኖም ግን የሰማዕታት አደራ የሚጠበቀው የወደቁለትን የራስን እድል በራስ የመወሰን መብት በማረጋገጥ ነው ብለዋል። ትግራይ እንታይ ኣትኮን ፅባሕ ናብኤና ንከይድ ሓሳባት የድሊ ዝብሃል ዘለዎ ውድድራት የድሊ ስለዚህ የዴሞክራሲያዊ መንገድ ደውን ትኸይድ ኸይድ ትግራይ ነገ ወዴት ናት? ወዴት ነው የምንሄደው? ሀሳቦች ያስፈልጋሉ፣ ውድድሮቹም ያስፈልጋሉ በዲሞክራሲያዊ መንገድ ሂደቱ እንዲቀጥል ይህ ምርጫ ያለፈው አደራ በመጠበቅ ለቀጣይም ተስፋ የምናስተሳስርበት ነው። እንደ ህዝብ ነው ማየት ያለብን። ለዛ ነው ትግራይ ትመርጣለች፣ በምርጫውም የምታሸንፈው ትግራይ ናት የምንለው። ህዝብም እንደዛው አሸናፊ ነው። ሂደቱም አለም እየተመለከተው ነው ትልቅ ትርጉም ስላለው ነው ነው ያሉት። በትግራይ ክልል በሚካሄደው ምርጫ የተሳተፉ ፓርቲዎች ከህወሀት ውጭ አዲሶች ቢሆኑም ችግሮች ተቋቁመው እዚህ ስለደረሱ ሊመሰገኑ ይገባል በማለትም ዶክተር ደብረ ጽዮን ተናግረዋል። የብሔራዊ ባይቶ አባይ ትግራይ ባይቶና ሊቀመንበር አቶ ኪዳነ አመነ በበኩላቸው ምርጫው በትግራይ የመከባበር ፖለቲካ እንዲመጣ ድርሻ እንዳበረከተ ገልጸዋል። ከም ባይቶና ጥዕና ዘሎ ፖለቲካ ትግራይ ክጠጠቅ ከም ውድብ أبكر من هذا لو بس مو ساعات قفلو كان الدكتور دبر إنن كاليتن ባይቶና ጤናማ ፖለቲካ በትግራይ እንዲያብብ እንደ ፓርቲ ዝግጁነት አለን። በተለይ እንደነ ዶክተር ደብረ ጽዮን ያሉ ብዙ መስዋዕትነት የከፈሉ ካላከበርን ነገ እኛም አዲሶቹ ወጣቶች የሚያከብረን ትውልድ አይመጣም። በመከባበር የተመሰረተ ስንል ዛሬ ዶክተር ደብረ ጽዮን ካላከበርኩ ነገ ኪዳነ የሚከበርበት መድረክ አይፈጠርም። አሁን የምንፈጽመው ከትናንት በመውረስ ነው ነው ያሉት። የሳልሳይ ወያነ ትግራይ ሊቀመንበር አቶ ሀያሉ ጎድፋይ በበኩላቸው የትግራይ መንግስት ያለውን ስልጣን ሁሉ በሚገባ እንዲጠቀ መጠቀም ስለምንፈልግ ምርጫው መካሄዱ ደስተኞች ነን ብለዋል። ሌላው በመድረኩ የነበሩ የውድብ ናጽነት ትግራይ ሊቀመንበር አቶ ግርማይ በርሃም ምርጫው መካሄዱ የትግራይ ክልል የራስን እድል በራስ የመወሰን መብት አሳልፎ እንደማይሰጥ ያሳየበት ክልሉ በአጭር ጊዜ ጥሩ የሚባል ምርጫ ማዘጋጀት እንደሚችል አሳይተዋልም በማለት ገልጸዋል። ናብዚ መረፃ ብዕልፋዊ ናኣትስ ክልተ ወርሒ እዩ ዝከዓ ኣብዘነዋርሒ ዘርኣናዮ ናይ መረፃ ኸይድ ግን ወደዚህ ምርጫ ከገባን ከቆጠር ነው ገና ሁለት ወራችን ነው። በእነዚህ ወራት ያየነው የምርጫ ሂደት ግን በኢትዮጵያ ካየናቸው የምርጫ ሂደቶች በ97 ዓ.ም የተካሄደው በተለያዩ መመዘኛዎች የተሻለ የሚባለውን ከሱ ጋር የሚስተካከል ነው ገና ጀማሪ የምርጫ ኮሚሽን ይዘን ገና ህጻናት ተፎካካሪ ፓርቲዎችም ይዘን ትልቅ ልምድ ያለው ህወሀትም በኢትዮጵያ የነበረው ፕሮጀክት እንቅፋቶች ገጥመውት እያለ እስካሁን የሄድንበት ግን፣ ተጋሩ በአንድነት ከቆምንና ከወሰንን ታሪክ እንደምንሰራ ማሳያ ነው ነው ያሉት የአሲምባ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ዶሪያስ ገደም። የክልሉ መንግስት ለውጥ እንዳመጣ ይተናል ብለው ሆኖም ግን በወረዳና ቀበሌዎች ያሉ አመራሮች ያልበሰሉና ለዲሞክራሲያዊ ሂደቱ የሚያደናቅፉ ናቸው ብለዋል። የሁሉም ተፎካካሪ ፓርቲዎች ሊቃነ መናብርት ዶክተር ደብረጽዮንና መንግስታቸው ለምርጫው ላበረከቱት አስተዋጽኦ አመስግነዋል። የፌዴራል መንግስት ህጋዊ አይደለም በማለት የማይቀበለው የትግራይ ምርጫ ከ ሁለት ነጥብ ሰባ ስድስት ሚሊዮን በላይ መራጮች ተመዝግበው በነገ እለት ይመርጣሉ ተብለዋል። በምርጫው 672 የምርጫ ጣቢያዎች ያሉ ሲሆን ኮሮና ለመከላከል በበጎ ፈቃደኞች የኬሚካል ርጭት እየተካሄደ መሆኑ የክልሉ ምርጫ ኮሚሽን ገልጿል። በነገ እለት ከጠዋት 12 ሰዓት እስከ አመሻሹ 12 ሰዓት በሚካሄደው ምርጫ ወደ ምርጫ ጣቢያ የሚገቡ ሰዎች ርቀታቸው ጠብቀው የኮሮና ቫይረስ መከላከያ መንገዶች እንዲጠቀሙ እንደሚደረግ ኮሚሽኑ ገልጿል። የፌዴራል መንግስት በኮሮና ቫይረስ ርጭት ስጋት ሀገራዊ ምርጫው ያራዘመው ሲሆን ይህ ትግራይ ክልል ብቻዋን ተለይታ የምታካሄደው ምርጫ ህጋዊነት የሌለው ተቀባይነት ደህንነትም የሌለው በማለት ሲገልጽ ቆይቷል። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ሙልጌታ አጽብሃን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የኦሮሚያ ኒውስ ኔትወርክ ኦኤንኤን ጋዜጠኞች ስራ ላይ ያሉ በአዲስ አበባ ፖሊስ ተይዘው መታሰራቸውን የድርጅቱ ስራ አስፈጻሚ አቶ ሶርሳ ደበላ ለአሜሪካ ድምጽ ተናግረዋል። ጋዜጠኞቹ ፍርድ ቤት እንዳልቀረቡ ተሰምቷል። ከአዲስ አበባ ፖሊስ ኮሚሽን መልስ ለማግኘት ያደረገችው ጥረት እንዳልተሳካ ጠቁማ ፀሐይ ዳምጠው ተከታዩን ዘግባለች። ጋዜጠኞቹን ጨምሮ ቁጥራቸው ከ20 በላይ ነው የተባለ ሰዎች የተያዙት ከትናንት በስቲያ ጳጉሜ 1 2012 ዓ.ም ለአዲሱ ዓመት የበዓል ፕሮግራም ቀረጻ እያካሄዱ ሳሉ እንደነበር የኦሮሚያ ኒውስ ኔትወርክ ኦኤንን ዋና ስራ አስፈጻሚ አቶ ሶርስ አደበላ ተናግረዋል። ኢትዮጵያን አዲሱን ዓመት የሁለት ሺ አስራ ሶስትን መምጫ ምክንያት በማድረግ እንግዲህ ዝግጅት ነበራቸው። ይህን ዝግጅት ለመቅዳት ከቁማኑ የሚባል ባህል ምግብ ቤት ነው ሄዱት። እዚ ሊደታ አካባቢ እዛ ላይ ያሉ ነው የተያዙት ጋዜጠኞቹ፣ እንግዲህ ካሜራ ሰዎች ያሉ፣ ሾፌር አላቸው። የተወሰዱት ወደ ሶስተኛ ፖሊስ ጣቢያ ስለሆነ አዲስ አበባ ፖሊስ ነው የያዛቸው ብለን ነው የምናስበው ምክንያቱ ምክንያቱም ይህ ጣቢያ በነሱ ስር ስለሚተዳደር። ለምን እንደሚይዟቸውም ሳይነገራቸው ነው ተይዞ የተወሰዱ። የሰማነው ይሄው ነው የምናውቀው፣ ማለት ነው። ጋዜጠኞቹ ከታሰሩ ሶስተኛ ቀናቸው መሆኑን የሚናገሩት አቶ ሶርሳ፣ ቤተሰብም ሆነ የድርጅቱ ኃላፊዎች ከግለሰቦቹ ጋር መገናኘት እንዳልቻሉ ገልጿል። ለማግኘት ትላንትና ጥረት አድርገናል፣ በዘመድ በኩልም ጥረት አድርገናል፣ በመስሪያ ቤቱ በሚዲያውም በኩል ጥረት አድርገናል። ድሉ እንዲሰጡን አልቻሉም። ኃላፊዎች ስብሰባ ላይ ናቸው በፈላይ ያሉ ፖሊሶች ደግሞ የሚሰጡን መልስ ማግኘት አልቻልም ነው ግዶ ከዚህ ነው በቃ ከዚህ በላይ ምን ማግኘት አልቻልም የመጨረሻ ስልክ ያገኘ ነው እንግዲህ የቡድኑ ሀላፊ የሆነው በሱ ዱላ የሚባል ጋዜጠኛ መጨረሻ ላይ በሶስተኛ ፖሊስ ጣቢያ ሲገባ ለምን እንደያዙንም አናቅም ሁላችንንም ሾፌራችንን ጨምሮ ሽማግሌዎቹ እንግዶቻችንን ጨምሮ ይዘውን ይኸው ሶስተኛ ፖሊስ ጣቢያ ገብተናል የሚል ቃል ብቻ ነው የነገረኝ ጋዜጠኛ ሞኔት በዳሳ የስራ ባልደረቦቿን አሉ የተባለበት ሶስተኛ ፖሊስ ጣቢያ ሄዳ ከጋዜጠኞቹ ጋር መገናኘት እንዳልቻለች ተናግራለች። ዛሬ የስራ ቀን ነው እና ማንንም አናስገባም መምጣት የምትፈልጉ ከሆነ ወይም መጠየቅ የሚችሉት ቅዳሜና እሁድ ብቻ ነው እንጂ አናስገባም በማለት ከአሁን እንግዲህ በባህል ልብስን የታሰሩት ምንም ቅያሪ ልብስ ይዘው አልወጡም። እንዲህ አይነት ነገር ይከሰታል ብሎ ያሰበው ሰው የለም። ሴቶቹም እንደዚሁ በወጡበት በባህል ልብስ ነው ታፈው ያሉት። ሁሉም ጋዜጠኞቹን ጨምሮ የዝግጅቱ ታዳሚዎች ከታሰሩ ወዲህ ከቤተሰብ ጋር አለመገናኘትና ፍርድ ቤት አለመቅረብ ሕግን ይጻረራል ብለዋል። የሕግ ባለሙያ እና ጠበቃው አቶ ወንድሞ ይብሳም በመጀመሪያ ደረጃ የአንድ ሀገር ዜጋ ሁሉም ሰው ሀብታሙን፣ ዳኑን ታዋቂኙን አዋቂ ሊጠረጠርና ሊከሰስ ይችላል። አንዴ መሰረታዊ ዓለም አቀፍም የኢትዮጵያ ህጎችም የሚያረጋግጡት ከተጠረጠረ ይያዛል በአራት ሰዓት ውስጥ በአርባ ስምንት ሰዓት ውስጥ በሰባ ሁለት ሰዓት ውስጥ ፍርድ ቤት መቅረብ አለበት። ይህንን አለማድረግ ማለት የሀገሪቷን ህግ አለማክበር ማለት ነው። ይሄ ደግሞ መንግስትን ያስጠይቃል። ዝም ብሎ ሰዎችን አስሮ ማስቀመጥ ተገቢ አይደለም። የሽብር ክስ ካልሆነ ይበታል ሰባት ቀን ሰባት ቀን አራት ጊዜ ሊሰጠው ይችላል ማለት ሀያ ስምንት ቀን በዚህ በሀያ ስምንት ቀን ውስጥ አቃቢቡ ክስ ካልመሰረተ፣ ፖሊስ ምርመራውን አልጨረስኩም ካለ ሰው በነፃ ይለቀቃል። ካለኔ ደግሞ የያዝ መብት ትጠበቅለትና መረጃውን ባገኘ ጊዜ ይከሰሳል ማለት ነው። ስለዚህ ከዚህ ውጭ ዝም ብሎ አንድ ሰው እንዲሁ ተጠርጥሮ አርተም ብሎ በየትምህርት ቤት በመጋዘን ያላ ምንም ነገር መቀመጥ ህገወጥ ነው። ከአዲስ አበባ ፖሊስ ኮሚሽንና ከመስተዳደሩ ስለ ጉዳዩ ተጨማሪ መረጃና ምላሽ ለማግኘት ለማጣራት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ነኝ ከአዲስ አበባ። ፀሐይ ዳምጠውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሀሪክ በትዊተርም እንዲሁ ሃሽታግ ቪኦኤ አምሀሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይም ስርጭቶቻችንን ታገኛላችሁ። ወደ ተከታዩ ዘገባ እንለፍ። አዲስ አበባ ከተማ ራሷን በራሷ የምታስተዳድር የፌዴሬሽኑ አንድ ክልል ሆና እንድትመሰረት ዘመቻ መጀመሩን ባልደራስ ለእውነተኛ ዴሞክራሲ ፓርቲ ይፋ አደረገ። ይህ ጥያቄ በሀገሪቱ ህገ መንግስት እውቅና ቢያገኝም ተግባራዊ እንዳልተደረገም አስታውቋል። መለስካቸው አመሃ ዘገባውን ያስደምጠናል። ባልደራስ ለእውነተኛ ዴሞክራሲ የተሰኘው ፓርቲ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ያሰራጨው ጽሁፍ እንዳመለከተው አዲስ አበባ ራሷን የማስተዳደር መብት በህገ መንግስቱ የታወቀ ቢሆንም በፌዴሬሽን ምክር ቤት ጭምር ኢፍትሃዊ በሆነ መንገድ ውክልና የላትም ብሏል። ይህ ብቻ አይደለም። ህገ መንግስቱ ከሚደነግገው ውጭ ስትተዳደር የቆየች በህወሓት ኢህአዴግ እና አሁን ደግሞ በኦህዴድ ብልጽግና ነው ይላል። ባጭሩ የአዲስ አበባ ህዝብ በህገ መንግስቱ የራሱን አስተዳደር አይነትና አስተዳዳሪዎችን የመምረጥ መብቱ የታወቀለት ሆኖ ሳለ ይህን መብቱን ተከልክሎ ኖሯል ሲል ይከሳል። የፓርቲው የውጭ ጉዳይ ኃላፊ ዶክተር ሶሎሞን ጌታነህ እንዳሉት ደግሞ የሀገሪቱ ከ60 እስከ ሰባ ባ በመቶ የሚሆነው ምጣኔ ሀብታዊ እንቅስቃሴ በሚካሄድበት አዲስ አበባ ከተማ የሚኖረው ህዝብ በሚያስገባው የግብር ገንዘብ እንኳ ድምፁ የሚሰማበት ምክር ቤት የለውም ብለዋል። አክለውም ፓርቲያቸው ያነሳው የመብት ጥያቄ እውቅና ያለውና የነበረ እንደሆነ እንዲህ ሲሉ አስረድተዋል። ከነ ክፍተቱ በህገ መንግስቱ አንቀጽ 69 ላይ የፌዴራል መንግስት ርዕሰ ከተማ አዲስ አበባ ነው ይላል። የከተማው አስተዳደር ራሱን በራሱ የማስተዳደር ሙሉ ስልጣን ይኖረዋል ብሎ ደንግጓል። ህገ መንግስቱ ማለት ነው። ህገ መንግስቱ ይህም ብሎ ደንግጎ ሲያበቃ በ1989 በወጣው የአዲስ አበባ ከተማ አስተዳደር ማቋቋሚያ ቻርተር መሰረት ደግሞ ራሷን በራሷ እንድታስተዳደር ከመደንገጓን በላይ ከነስያሜዋ አዲስ አበባ ትባላለች ብሎ ደንግጓል። በኋላ ላይ ይህንን ወደ ተወካዮች ምክር ቤት ወስዶ በማጽደቅ ዙሪያ ብዙ ተንኮሎች ቢሰሩበትም ማለት ነው። ስለዚህ የአዲስ አበባ ከተማ ራሷን በራሷ የማስተዳደር ጥያቄ ፍትሃዊም ህጋዊም ታሪካዊም እውነትን የያዘ ነው ነው። በተለይም ጉዳዩን አጣዳፊ የሚያደርገውን ምክንያት ሲገልጹ ደግሞ ዶክተር ሰለሞን ጌታነህ የሚከተለውን ብለው ነበረም። በተለይ ባለፈው አቶ ሽመልስ አብዲሳ ተናገሩት ተብሎ በየመገናኛ ብዙኃኑ እንደተነገረው አዲስ አበባን ሲሆን የአንድ ማህበረሰብ ብቻ የማድረግ አለበለዚያ ደግሞ ካልሆነ ደግሞ ዋጋ አልባ የማድረግ እቅድ ይዘው እንደተነሱ በግልጽ ነግረው ነው። እንግዲህ የመንግስትን ወንበር ይዘው የመንግስትን በጀት ይዘው ይሄንን እቅድ ያቀዱ ሰዎች ካሉ፣ አዲስ አበባን ማዳን ኢትዮጵያን ማዳን ነው እና ህጋዊ ታሪካዊና ሞራላዊ መብትን የአዲስ አበባን መብት ለማስከበር ይህንን እንቅስቃሴ አሁን እንድናደርግ ግድ ይለናል ማለት ነው። ስለዚህ በህገ መንግስቱ መሰረት አዲስ አበባ ራሱን የሚያስተዳድርበት በኢትዮጵያ ሀገረ መንግስት ውስጥ በራሷ ግዛተ መሬት ላይ የፌዴራል አዲያ አምነት ወይም ክልልነት መብት ሊረጋገጥላት ይገባል ብለን ተነስተናል። የአዲስ አበባ የክልልነት ጥያቄ ወይም ፓርቲው በመግለጫው እንደሚጠራው የፌዴራል አዲያ አምነት ጥያቄ በተለያዩ የሀገሪቱ ክፍሎች እየተነሳ ካለው የክልል እንሁን ጥያቄ የተለየ እንደሆነ ያስረዱት አቶ ገለታው ዘለቀ የፓርቲው ተጠባባቂ የህዝብ ግንኙነት ኃላፊ ናቸው። በሳቸው አባባል አዲስ አበባ ክልል መሆን አለበት ስንል አሁን ያለውን የብሔር የፌዴራል ስርዓት ባልደራስ ተቀብሎታል የሚል ትርጉም እንዳይሰጥብን ሲሉ ያስጠነቅቃሉ። የአዲስ አበባ የመዋቅር ለውጧ ወይም ስቴት እንድትሆን ወይም ራስ ገዝ እንድትሆን የምንጠይቀው ጥያቄ ሁለት ዓላማዎች ሊኖሩት ይችላሉ። አንደኛው ይሄ ጥያቄ የብሄር ጥያቄ አይደለም። አዲስ አበባ እንዳንድ ብሄር አማራ ብሔር፣ ኦሮሞ ብሔር፣ ትግራይ ብሔር የምትባል አይደለችም። አዲስ አበባ አዲስ አበባ ሁሉን አቅፋ ያዘች ናት። ኢትዮጵያውያን ሁሉ ይዛለች። ስለዚህ ይህን ኢትዮጵያዊነቴን ይዤ፣ ሕብርነቴን ይዤ የዋናው የማዕከላዊው መንግሥት አባል ልሁን የሚለው ጥያቄ መዋቅራዊ ለውጥ አገሪቱ ውስጥ እንዲመጣ ገፊ ነው። መሻሻል፣ ሽግግር ኢትዮጵያ ውስጥ እንዲመጣ ሊገፋ የሚችል ኃይል ነው። ግፊት፣ አጠቃላይ ይሄ ጥያቄ ከባድ ጥያቄ፣ የመዋቅር ጥያቄ የፕሪንሲፕል የኦርጋናይዚንግ ፕሪንሲፕል ጥያቄ ነው ማለት ነው። ስለዚህ እንደ አንድ ብሔር አሁን ተነስቶ ለምሳሌ የወላይታ ጥያቄ ከአዲስ አበባ ጥያቄ ጋር አብሮ አይታይም ማለት ነው። የብሔር ጥያቄ አይደለም። የአዲስ አበባ ጥያቄ የኢትዮጵያ ጥያቄ ነው። የህብረ ብሔራዊነት ጥያቄ ነው። ህብረ ብሔራዊነት እንዳያስኩ ስቴት መሆን ይችላሉ። ፓርቲው ይህን ጥያቄውን በጊዜ ቢጋር እስከ መቼ ለማስፈጸም እንዳቀደና በምን አይነት አሰራር ተግባራዊ እንደሚያደርገው ለቀረበው የጋዜጠኛ ጥያቄ ምላሹን የሰጡት አቶ ጌታነህ ባልቻ የድርጅትና የፖለቲካ ጉዳዮች ኃላፊው ናቸው። በጊዜ ፍሬምወርቅ አስቀምጠናል። ከዛሬ ጀምረናል። ፊርማ እያሰባሰብን ነው፣ ይቆያል። ከዛ በኋላ እንደገና ወደሚቀጥለው ምዕራፍ እንሻገራለን። ከዛ እያለ የክልልነት ጥያቄው በአግባቡ ሪፈረንደም ተካሂዶበት ሕዝበ ውሳኔ ተካሂዶ በአግባቡ አዲስ አበባ የራሷን የቻለች አዲያም እንድትሆን በአግባቡ በሕግ አግባብ መሰረት ማለት ነው እንዲከናወን እንጠይቃለን። ሕዝብ ጥያቄ አንስቷል። የሕዝብን ጥያቄ እኛም ጨምረን አንስተን ለመስተዳደሩ እናቀርባለን። መስተዳደሩ ይህንን ተቀብሎ የአዲስ አበባ የፌዴራል አዲያም መጠየቃችንን እንዲቀበልን ጠይቃለን። ከዛ በኋላ ወደ ፌዴሬሽን ምክር ቤት ህዝበ ውሳኔ እንዲካሄድለን ጠይቃለን ነው እዚህ በእኛ ገዢ ምክንያት አሁን ባለው ፊርማ ማሰባሰብ የህዝብን ጥያቄ ይዞ መቅረብ ነው። ለመስተዳድሩ በህጓጓ መሰረት በህገ መንግስቱ መሰረት የክልልነት መጠየቅ ከዛ በኋላ ያለው አብረን የምናየው ይሆናል። ባለራስ ዛሬ ይህን ጥያቄውን ተግባራዊ ለማድረግ የህዝብ ድጋፍ ፊርማ የማሰባሰብ ስራውን የጀመረ ሲሆን በተለያዩ የስራ ዘርፎች ክንውኖችን ለማቀላጠፍ ይረዱኛል ያላቸውን ሶስት ግብረ ኃይሎች መዋቀሩንም ይፋ አድርገዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን፣ ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናልፍ ለመጪው የዩናይትድ ስቴትስ ፕሬዚዳንት ምርጫ የምረጡኝ ዘመቻ እየተጧጧፈ ባለበት በአሁኑ ወቅት ፕሬዚዳንት ዶናልድ ትራምፕ የጦር ሰራዊት አባላትን የሚያንቋሽሽ ነገር ተናግረዋል ተብሎ በአንድ መጽሔት ላይ የወጣውን ዘገባ ፕሬዚዳንቱና አስተዳደራቸው ጠንክረው እያስተባበሉ ናቸው። በመጪው ምርጫ የዲሞክራቲክ ፓርቲ ተፎካካሪያቸው ጆ ባይደንን ጨምሮ ነቃፊዎች ትራምፕ ለፕሬዝዳንትነት ብቁ እንዳልሆኑ ይህ ሪፖርት አንድ ማሳያ ነው ብለዋል። የቪኦኤው አራሽ አርባ ሳዲ ያጠናቀረው ዘገባ ዝርዝሩን ይዟል። ቆንጅታዬ ታቀርበዋለች። ዲ አትላንቲክ የተባለው መጽሄት ባለፈው ሳምንት መጨረሻ ባስነበበው ሪፖርቱ ስማቸው ያልተገለጠ ምንጮችን ጠቅሶ ፕሬዚደንቱ በጦርነት ግዳጅ ላይ የወደቁ ወታደሮችን አንቋሸው ተናግረዋል ሲል አትቷል። የሪፖርቱን የተወሰኑ ክፍሎች ሌሎችም የዜና አውታሮች አረጋግጠዋቸዋል። ፕሬዚደንት ትራምፕ ሪፖርቱን አጥብቀው በማስተባበል ውድቅ አድርገውታል። በትዊተር ገጻቸው ሁለት ባሰፈሩት ጽሁፍም የዜና ድርጅቶች ከዲሞክራቲክ ፓርቲው ጋር ተመሳጥረው የተሳሳተ መረጃ የማሰራጨት ግዙፍ ዘመቻ ከፍተውብኛል ሲሉ ወንጅለዋል። በኅዳሩ ፕሬዝደንታዊ ምርጫ የሚፎካከሯቸው የዲሞክራቲክ ፓርቲው እጩ የቀድሞ ምክትል ፕሬዝደንት ጆ ባይደን ይህ ዘገባ እውነት ከሆነ ከዚህ ዓለም በሞት እንደተለየው እንደ እሳቸው ልጅ ሁሉ በጦር ኃይል ውስጥ ያገለገሉ አባላት በሙሉ ይቅርታ ሊጠየቁ ይገባል ብለዋል። የተባለው እውነት ከሆነ ፕሬዝደንቱ በግዳጅ ላይ ልጅ የሚጠባቸውን እናቶችና አባቶች እንዲሁም ግዳጅ ላይ የዘመተ የቤተሰብ አባል ያላቸውን ቤተሰቦች በማንቋሸሻቸውና በመስደባቸው ሁሉንም ዝቅ ብለው ይቅርታ መጠየቅ አለባቸው። ፕሬዝደንቱ በበኩላቸው ከኔ በላይ ለጦር ኃይላችንና ለሰራዊቱ የቆመ የለም ሲሉ ክሱን አጣጥለዋል። ለሰራዊቶቻችን በጦርነት ለቆሰሉብንም ሆነ ግዳጅ ላይ ለሞቱብን ወታደሮቻችን ከኔ ይበልጥ የሚያስብልም ይህ የቀጣፊዎች ወይ ነው። ምርጫው እየተቃረበ ሲመጣ ደግሞ ፈጽሞ ምንም ግንኙነት የሌለውን እንዲህ አይነቱን ነገር በብዛት ትሰማላችሁ። የቪየትናም ጦርነት ዘማቹና በፕሬዚደንት ባራክ ኦባማ ዘመን የመከላከያ ሚኒስትር የነበሩት ቸክ ሄግል እሁድ ዕለት በሰጡት አስተያየት አትላንቲክ መጽሔት ላይ በወጣው ሪፖርት ፕሬዝደንቱ አሉ የተባለው ካሁን ቀደምም ሟቹን ሴኔተር ጆን መኬንን ስለመሳሰሉ አርበኞች ሲናገሩ ከነበረው የተለየ አይደለም ብለዋል። የጦር ጀግና አይደለም፣ ስለተማረከ የጦር ጀግና ነው ማለት አይደለም ያልተማረከ ሰው ነው። ሺ ቸክ ሄግል ሁድለት በኤቢሲ ቴሌቪዥን እንዲህ ነበር ያሉት። የእኚህ ፕሬዝደንት ያለፈው ሶስትና አራት ዓመት ታሪካቸው እኮ ግልጽ ነው። ከአሁን ቀደም ከአፋቸው የወጣውና ያደረጉትን ያን ሁሉ ወደኋላ መለስ ብለው እየተመለከተው አትላንቲክ ላይ የወጣውን የጎልድበርግ ዘገባ ትክክል መሆኑ ያረጋግጣል። ሪፐብሊካኑ የኦሃዮ ክፍለ ግዛት አስተዳዳሪ ማይክ ድዌይን በበኩላቸው ምርጫ ሲቃረብ እንዲህ አይነት ወሬ መውጣቱ ያጠያይቃል ነው ያሉት። በምርጫ ዘመቻ ወቅት ብዙ ነገር ይወጣል። እና እንደሚመስለኝ አንድ ነገር በዘመቻ ጊዜ ብቅ ሲል ሰው ጥርጣሬ ገባዋል። አሁን እንግዲህ ምርጫው ስልሳ ቀን የቀረው ስለዚህ ይህን ጉዳይ ምን ያህል አንድምታ እንደሚኖረው አላውቅም። አሜሪካውያን በሚቀጥለው የአውሮፓውያን ሀያ ሀያ አንድ ማን ኮንግረሱን ማን ዋይት ሀውስን እንደሚይዝ ሊመርጡ የቀራቸው ከሁለት ወር ያነሰ ጊዜ ነው። ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የሶማሊያ ጤና ባለስልጣናት ብዙ ሰዎች የኮቪድ-19ን በመፍራት ወደ ክሊኒኮችና ሆስፒታሎች መሄድ ስለሚፈሩና የእናቶች ጤና ምርመራና የህጻናት ክትባት በከፍተኛ ቁጥር መቀነሱም ተናግረዋል። የጤና እንክብካቤ ሰራተኞች ለነፍሰ ጡር እናቶች ህጻናት እንክብካቤ ሲቀንስ፣ የተለመዱት የዘወትር ጤና ችግሮች ይባባሳሉ፣ ከኮሮና ቫይረስ ወረርሽኝ በበለጠ ብዙዎች ሊጎዱ እንደሚችሉም ተናግረዋል። ከሞቃዲሾ ሰጥቶ የቪኦኤ ዘጋቢ መሐመድ ሼህ ኑር የላከው ዘገባ አለ። ደረጀ ደስታ ያቀርበዋል። አሚና ሙስታፍና ቤተሰቦቿ ጎርፍ ካፈናቀላቸው ሶስት ዓመት አለፋቸው። ከዚያን ጊዜ ጀምሮ መኖሪያቸው የሞቋዲሾው መጠለያ ጣቢያ ሆኗል። አሚና ሶስት ሳምንት የሞላው ልጇ ክትባት ያስፈልገዋል። በኮቪድ-19 ወረርሽኝ ሳቢያ ግን ወደ ህክምና መስጫ ጣቢያዎቹ መሄድ አልደፈረችም። ይህን ፍርሃቷ እሷ ባለችበት የመጠለያ ጣቢያ ውስጥ ባሉት ሰዎች ሁሉ ያደረ መሆኑን ትናገራለች። እንዲህ ትላለች አሚና። እኔ ወደ ጤና እንክብካቤ መስጫ ተቋማቱ መሄድ አልቻልኩም፣ ምክንያቱም ኮቪድ-19 መላውን ዓለም እየወረረ ነው። ለራሴም ሆነ ለልጄ ጤንነት እሰጋለሁ ወደ ጤና ተቋማቱ በመሄድ ቫይረሱ እንዲይዘን አንፈልግም። በዚሁ በኮቪድ-19 የተነሳ እኔም ሆንኩ ልጄ የቅድመ ወሊድም ሆነ ከወሊድ በኋላ ያለው አስፈላጊ የሆነ የጤና እንክብካቤ አምልጦናል። በሶማሊያ የሕክምና ባለሙያዎችና ሰራተኞች በዚህ የኮሮና ወቅት ህጻናትን የሚያስከትቡና ክሊኒኮችን የሚጎበኙ ሰዎች ቁጥር በከፍተኛ ሁኔታ መቀነሱ አሳስቧቸዋል። እንደ ሳዲያ አህመድ ያሉ በጎ አድራጊ ፈቃደኞች በየሰው ቤት ለቤት እየሄዱ ወላጆች ልጆቻቸውን እንዲያስከትቡ ይመክራሉ። ወላጆችን ወደ ክሊኒኮች እንዲመጡ ማሳመኑ ግን ቀላል ስራ አለመሆኑን ስትገልጽ እንዲህ ትላለች። እናቶች ነፍሰ ጡርም ይሁኑ የሚያጠቡ ለክትባት ወደ ክሊኒኮች ለመምጣት ዝግጁ አይደሉም። ብዙዎቹ ለኮቪድ-19 እንዳይጋለጡ ይፈራሉ። ይህ ችግር ትኩረት ካልተሰጠው በሶማሊያ የአልሚ ንጥረ ምግቦች እጥረትን ጨምሮ በመተንፈሻ አካላት ኢንፌክሽን ኩፍኝና የመሳሰሉት ተላላፊ በሽታዎች በእጥፍ ሊጨምሩ እንደሚችሉ የዓለም አቀፉ ቀይ መስቀል አስጠንቅቋል። ቀይ መስቀል እንደሚለው ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር እድሜያቸው ከአምስት አመት በታች የሆኑ ህጻናት መካከል ባለፉት ሰባት ወራት ጊዜ ውስጥ ወደ ክሊኒኮች የመጡት በግማሽ ያነሱት ናቸው። በሱማሊያ የዓለም አቀፉ ቀይ መስቀል ሰራተኛ አህመድ ኑር በተለይ ለጥቃት ለተጋለጡ የማህበረሰብ አባላት በተላላፊ በሽታዎች የመጠቃት እድሉ ከፍተኛ መሆኑን ይናገራሉ። ካሶ ሳሜይ ማን ሶማ እጉ ለም ል ነነይ ተኮቪድ-19 ሃገሪቱን በጠቅላላ በከፋ ሁኔታ ጎድቷል። ወረርሽኙን በመፍራት እናቶችና ህጻናት ክትባት ለማግኘት ወደ ጤና ተቋማት አይመጡም። ክትባት የማያገኙ ሕፃናት እየበዙ በመምጣታቸው ደግሞ ለተላላፊ በሽታዎች የተጋለጡ ህፃናት ቁጥር እየጨመረ ይሄዳል። የሶማሊያ የጤና ሚኒስቴር ችግሩ መኖሩን በሚገባ የተገነዘበ መሆኑን በብሔራዊ ደረጃ ኮቪድ-19 ለመከላከል የተቋቋመውን ግብረ ኃይል የሚመሩት ዲሬክተሩ አብዱል ረዛቅ የሱፍ ይናገራሉ። አንዳንድ ጥረቶችንም እያደረጉ መሆኑን ገልጸዋል። ዋሩን ሓቂቂ ዋይን እስትዕማልከ እዚ ግተላልክኡ ሆስኡ ዳዓይ ፋፊታንከ ዕዙርከን ከረውና ድረዲስ እውነት ነው። በኮቪድ-19 ምክንያት የሚከተቡ ሰዎች ቁጥር በከፍተኛ ሁኔታ መቀነሱን እየተረዳን ነው። ይሁን እንጂ የሶማሊያ ጤና ሚኒስቴር ተላላፊ በሽታዎችንና የሞት መጠን እንዲቀንስ ከተፈለገ ክትባት የግድ መሆኑን ለሰዎች የሚያስተዋውቅበት ልዩ መንገድ በማፈላለግ እየሰራ ነው። በሶማሊያ በቅርብ ወራት ውስጥ የተከሰተው ከባድ የጎርፍ አደጋም የውሃ ወለድ በሽታዎችን በመፍጠር ተጨማሪ አደጋዎችን የደቀነ መሆኑን ዓለም አቀፉ ቀይ መስቀል አስታውቋል። የጎርፍ አደጋው በኮቪድ-19 ላይ በመጨመሩ የሶማሊያን የጤና ስርዓት ለበለጠ ቀውስ የዳረገው ቢሆንም እንደ አሚና ላሉት እናቶች ደግሞ ተጨማሪ ስጋት መደቀኑ አይቀርም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞቀድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አትቪ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁንን አብራችሁን ኑ። ወደ ተከታዩ ዘገባ እንለ የኮቪድ-19 ዘመቻ ውጤት በዛሬው ዕለት ይፋ ተደርጓል። የጤና ሚኒስቴር የሕዝብ ግንኙነት ኃላፊ የሆኑት ዶክተር ተገኔ ረጋሳ በአንድ ወር ውስጥ ለመመርመር ከታቀደው 200 ሺህ ሰዎች ከእጥፍ በላይ ከግማሽ ሚሊዮን በላይ ሕዝብ በመላው ሀገሪቱ መመርመሩን ለአሜሪካ ድምጽ ገልጸዋል። ኤደን ገረመው በአጠቃላይ በዘመቻ ውጤት ዙሪያ አነጋግራቸው ተከታዩን ዘገባ አሰናድታለች። በአንድ ወር ጊዜ ውስጥ በህብረተሰቡ ዘንድ በኮቪድ-19 ዙሪያ ያለውን ግንዛቤ ለማስፋት 17 ሚሊዮን ቤቶችን በመድረስ ከ200 ሺህ በላይ ሰዎችን ለመመርመር አቅዶ የተጀመረው ሁሉም ዘመቻ ሙሉ ለሙሉ ከታቀደለት በላይ የሆነ አፈጻጸም ማስመዝገቡን የጤና ሚኒስቴር ይፋ አድርጓል። የሚኒስቴር መስሪያ ቤቱ የህዝብ ግንኙነት ኃላፊ ዶክተር ተገኔ ረጋሳ ኮቪድ-19 ወደ ሀገሪቱ ከገባበት ጊዜ ጀምሮ ዘመቻው እስከጀመረበት ድረስ በነበሩት ጥቂት ወራቶች 468 ሺህ ሰዎችን ብቻ መመርመር የተቻለ መሆኑን ጠቅሰው በአንድ ወር ጊዜ ውስጥ ግን 575 ሺህ ሰዎችን መመርመር መቻሉን አስታውቀዋል።

አረመት ስልሳ ስምንት ሺህ ሰዎች ነበር ለዚህ ለኮቪድ አስራ ዘጠኝ ምርመራ ያደረጉት። እንግዲህ ይሄ ኮቪድ ከተከሰተ ጊዜ ጀምሮ ያለው በሙሉ የሚያጠቃልል ነው። ከዘመቻው ጋር ተያይዞ ደግሞ አምስት መቶ ሰባ አምስት ሺህ ሰዎችን መመርመር ችለናል። ይሄ በፊት ከነበረው ሳ አምስት ፐርሰንት ድርሻ ይይዛል። ይሄ እንግዲህ በአንድ ወር ዘመቻ የተገኘ ነው ከምርመራ ጋር ስናይ እና በአጠቃላይ ደግሞ በፊት የነበረውና የአሁኑ ሲደመር በዘመቻ ውስጥ ከነሐሴ ሰላሳ ብቻ ከአንድ ሚሊየን በላይ ሰዎችን መመርመር የተቻለበት ሁኔታ ፈጥሮልናል። ይሄ ትልቅ እድል ነው ብለን መውሰድ እንችላለን። ከግንዛቤ መፍጠርና ቸለተኝነትን ከመቀነስ ህብረተሰቡም እንደገና ራሱን እንዲያይ እያንዳንዱ ዜጋ በተለይም ደግሞ ተላላጭ የሆኑ ቤተሰቦች ላይ ትኩረት በመስጠት ግንዛቤ የመስጠት የማስተማር በቤተሰብ ደረጃ እንዲሁም በአባወራ በቤት ደረጃ ወሬቷ ውስጥ ካሉ ወረዳዎች እስከ ሰማንያ ፐርሰንት በላይ እንደርሳለን ነበር ያልቀን ነው። በዘመቻው የመጨረሻ ሪፖርት የሚያሳየው ካሉት ከአንድ ሺህ ሁለ

ማድረስ ተችሏል። ይህም እንግዲህ የሚያሳየው ከእቅዳችን በላይ ማሄዳችን ነው። ዶክተር ተገኔ ረጋሳ ከሪፖርቱ ውጤት በመነሳት ቫይረሱ በመላው ሀገሪቱ በሚገኙ የክልል ከተሞች መሰራጨቱን ገልጸው በተለይም ደግሞ በአዲስ አበባ፣ ኦሮሚያና ትግራይ ላይ ባሉ ከፍተኛ እንቅስቃሴዎች ምክንያት የቫይረሱ ስርጭት አስከፊ መሆኑንም ይገልጻሉ። እዚህ ዘመቻ አንዱ ትልቅ ውጤት የተገኘበትና ሀገራዊ ስዕልን ሊያሳይ የሚችል ሪፖርት ተገኝቶበታል። ይህም አዲስ አበባ ብቻ ሳይሆን ሁሉም የሀገሪቱ አካባቢዎች፣ በሁሉም ክልሎች፣ በሁሉም ዞኖች ቫይረሱ ተቦ ውስጥ የተሰራጨ መሆኑን ነው ያረጋገጥንበት በዚህ ዘመቻ። ክልል ክልል ይለያያል። አዲስ አበባ አሁንም ቢሆን በቀዳሚነት ነው ያለው። ከስርጭቱም አንፃር አጠቃላይ የወጣ ያለው ሪፖርት የሚያዘው ሰው ቁጥርም ስናይ እንዲሁም ደግሞ ሌሎች የሞቱንም ሌላውንም ስናይ አዲስ አበባ ቀዳሚ ደረጃ ይዘዋል። ሌሎች በዚህ በተለይ በዘመቻው ጋር ተያይዞ ያለውን አጠቃላይ መረጃ በቁጥር ደረጃ ስናይ ደግሞ ከበፊቱ መጨመሩን የሚያሳዩ ክልሎች አሉ። ለምሳሌ ኦሮሚያ ጨምረዋል፣ ትግራይ በተመሳሳይ መልኩ ጨምረዋል። ሁሉም ጋር ግን ስርጭቱ ከተም የሁሉም ዘመቻ ሪፖርት አብዛኞቹ ማቆያዎች መሙላታቸውን ያመላከተ መሆኑን ዶክተር ተገኔ በመጥቀስ ያለው አማራጭ በሽታው ጽኑ ያልሆነባቸውን ግለሰቦች በቤታቸው እንዲያርፉ ማድረግ መሆኑንም ያስረዳሉ። አዲስ የተገኙ ጥናቶች በበሽታው ተይዘው የሚያገግሙ ሰዎች በሽታ የመከላከል አቅማቸው አነስተኛ መሆኑን በማመላከት ሕብረተሰቡ እንዳይዘናጋም ያሳስባሉ። ለይቶ ማቆያዎች የሚሆኑ ለይቶ ማከሚያ ማዕከላት እየሞሉ እንደሚሄዱ ምን ያገለ ምክንያቱም የቫይረሱ ድርጅት እየተስፋፋ ስለመጣ ከዚ ጋር ተያይዞ የሞላበት አካባቢ ወደ መሙላት ደረጃ የደረሱ ቦታዎችም እንዳሉ ሪፖርታችን ያሳያሉ። በዚህ ደግሞ ማሻሻያዎችን የተደረጉት በተለይም ደግሞ ቤት ላይ የመጣቀም ክትትል የማድረግ ቅድሚያ ተሰጥቷቸው የበሽታን ምልክት ታይቶባቸው የሕመም ምልክትን የሚያሳዩ ሰዎች ወደዚህ ማዕከላት እንዲገቡ የማድረግ ሌሎች ግን ቫይረሱ ስለተገኘባቸው ብቻ ከዚያ መጀመሪያ አካባቢ ላይ ወደ ሕክምና ተቋማት እና ወደ ለይቶ ማቆያ ገቡ የነበረው በተለይም መስፈርቱን የሚያሟሉ ቤታቸውን መቆየት የሚችሉ እና ራሳቸውን አግሎ ለሌሎች ቫይረሱን ሳያስተላልፉ ቤት መቆየት እንዲችሉ እና ክትትል ተደርጎላቸው እኒ የጤና እክል ደግሞ ካጋጠማቸው ወደ ሕክምና ተቋማት እንዲሄዱ እያደረግን ነው። በዚህ መልኩ እየሰራንበት ነው ያለ። ነው ከመሙላት አንጻር ግን ቫይረሱ ስርጭት ከዚህ የጨመረ ካሄደና በበሽታው የሚያዙ ሰዎች የመያዝ ብቻታም በጽኑ ሙሀን ራሱ ከፍ እያለ የመጣበት ሁኔታ ስላለ ይሄ አሳሳቢ ነው። እዛ ለዛም ነው በዋናነት ሕዝባችን ምንም ሳይዘናጋ ይህን በሽታ መከላከልና መቆጣጠር የጥንቃቤ እርምጃዎችን እንዲወስድ እያሳሰብ ያለ ነው። ሪፖርቶች ጥናቶች የሚያሳዩት ይህ የበሽታ ወድ ነው። የአገግሞ ወመጡ ሰዎች ለወደፊት ለተለያዩ የጤና እክሎች ሊያጋጥሟቸው እንደሚችል መረጃዎች

የሚከፍልበት ደረጃ ላይ እየደረሰ ነው ይላሉ። አጠቃላይ እንግዲህ ሲናይ የሞት መጠኑ በጣም ጨምሯል። በዚህ ዘመቻው ጋር ተያይዞ ነው ምንድነው፣ የሞት መጠኑም በአዳዲስ የሚያዙ ሰዎችንም ስናይ፣ እንዲሁም ደግሞ የጽኑ ህሙማንንም ስናይ፣ በተለይም ደግሞ አክቲቭ ኬዙንም ስናይ በሁሉም ክልል ላይ ይሄ ቁጥር እየጨመረ መምጣቱ ነው የሚያሳየው። ስለዚህ ነገ ከነገ ወዲያ ምን እንደሚሆን አናውቅም። ብዙ ሰው አሁን አክቲቭ ኬዝ ላይ ያለው እና ወደ ሞት ሊያጋልጥ ይችላል። ስለዚህ ዋናው ጥንቃቄ ነው። እዚህ በሽታ መከላከልና መቆጣጠር ዋናው ጥንቃቄ መውሰድ፣ ጉድለቶቻችንን ማረም፣ ጨንበተኝነትን ማስወገድ እና ይህን በሽታ አቅልሎ የማየት ችግር አለ በዚህ ቦታ በገጠርም በከተማም በገጠርም ጀምሮ አቅልሎ የማየት አንዳንዱ ሰዎች በኢትዮጵያ እስካሁን ድረስ ቫይረሱ የለም ብሎ የሚናገሩ ሰዎች ያጋጥማሉ። ይሄ በጣም ስህተት ነው። በፊት እንኳን ውጭ ላይ ሌሎች ሀገሮች ላይ ነበር የሚቀመ አሁን ላይ ግን ይሄ ዘመቻን በተለይ ያሳየው ቫይረሱ በሁሉም አካባቢዎች መዳረሶን መሰራጀቱን አረጋገናል እና ስለዚህ መዘናጋት ተባቢ ያስከፍላል። በተለያዩ የሀገሪቱ ክፍሎች በተፈጥሯዊ የጎርፍ አደጋ እየተፈናቀሉ ያሉ የህብረተሰብ ክፍሎችን ከኮቪድ አስራ ዘጠኝ ለመከላከል የጎርፍ ትንበያው ይፋ ከተደረገበት ጊዜ ጀምሮ የተጋላጭነት መጠኑ እንደሚጨምር በመገንዘብ የምርመራና የመከላከል ስራዎች ላይ የተሰራ መሆኑን በመጥቀስ አሁንም ግን ያለው እንቅስቃሴ በቂ ባለመሆኑ የሚመለከታቸው አካላት በሙሉ እንዲሳተፉም ጥሪ ያቀርበዋል። በተፈጥሮም ሆነ ሰው ሰራሽ አደጋ መሰናክል ሲኖር ለቫይረሱ መውጣፈር ምክንያት የሚሆኑ ነገሮች አሉ። ለመጠለያ እንዲሁም ለምግብ ለውሃ፣ ለመረዳዳትም አንድ ቦታ የመሰባሰብ ባህል እንዳለ ይታወቃል። ይሄ ስርጭቱን ሊያስፋፋው ይችላል። ጋዚ አንጻር እንግዲህ እኛ መጀመሪያውኑም የተቋቋመ ግብረ ኃይል አለ በየቦታው ቦታው ከፌዴራል ጀምሮ ክልሎች እስከ ዞን እስከ ወረዳ ቀበሌ ድረስ ያሉ ግብረ ኃይላት አሉ። እነዚህ ግብረ ኃይላት የተፈጥሮም አደጋ ከመከሰቱ በፊትም እንደዛ አይነት በተለይ ከክረምት ጋር ተያይዞ ሊያጋጥሙ የሚችሉ ጉዳዮች ተለይተዋል። ከበሽታ ጋር ተያይዞ ውሃ ወለድ በሽታ ሊከሰት ይችላል። እንዲሁም ደግሞ የተፈጥሮ አደጋዎችን እንደ ጎርፍ የመሳሰሉ ሊከሰቱ ስለሚችሉ ይህንን እንዴት መከላከል እንደሚቻል የአደጋውን መጠን መቀነስ እንደሚቻል በየደረጃ ያለው አካል ከሚመለከታቸው ሴክተር መስሪያ ቤቶች ጋር ሆነን ስንሰራበት ነበር። የተከሰተ በኋላ ብቻ ሳይሆን በፊትም ዝግጅቶች ነበሩ። የገለበ ስለሆነ ይሄ የተወሰነ ጊዜ ሊቀጥል ስለሚችል አሁንም በዚሁ አጋጣሚ የሚመለከተው አካል በሙሉ ርብርብ እንዲያደርግና ህብረተሰባችንን እንዲታ ለማሳደግ ከኮቪድም በዋናነት ማዕከል ተደርጎ መከላከሉና መቆጣጠሩ እንዳይረሳ እንዲሁም እንደ ጤና ሚኒስቴር ይህንን አሁንም መልእክት ማስተላለፍ ፈልጋለሁ። ዶክተር ተገኔ ሲያጠቃልሉም አዲሱ ዓመት ዘመድና ወዳጅ የሚሰባሰብበት መሆኑን በማስታወስ ህብረተሰቡ በገበያና በሃይማኖት ቦታዎች ላይ ፊት መሸፈኛ ጭንብሎችን በማድረግና እንዲሁም በተቻለ መጠን የእጅ ንጽህናውን በመጠበቅ ራሱን ከበሽታው እንዲጠብቅ ከመልካም የበዓል ምኞት ጋር መልእክታቸውን አስተላልፈዋል። ለአሜሪካ ድምጽ ዘገባ ኤደን ደግሞ ከዋሽንግተን ዲሲ ኤደንን ለዘገባው እናመሰግናለን። የኢትዮጵያ ወርልድ ቪዥን እንደርታ ቅርንጫፍ የትምህርት ሂደት እንዳይስተጓጉል የሚያግዙ 1900 ራዲዮኖችን በመግዛት ለተቸገሩ ተማሪዎች እንዳበረከቱ የወረዳው ሊቀመንበር አቶ ጸጋይ ገብረ ተክለ ገልጸዋል። አለም ፍሳሀዬ ዝርዝሩ አለው። የእንደርታ ወረዳ አስተዳደር ሊቀመንበር አቶ ጸጋይ ገብረ ተክለ ወረዳችን የጅቡቲ መስመር መግቢያ የአፋር ክልል ድንበርና ለመቀዳይ ከተማ ቅርብ በመሆኑ ለኮሮና ቫይረስ ተጋላጭ ነው፣ በዚህ ምክንያት አስራ ስድስት ሰዎች በቫይረሱ ሲያዙ የሁለት ሰዎች ሞትም አጋጥመናል ብለዋል። በአለም ላይ እንደሚታወቀው ኮቪድ አስራ ዘጠኝ ከፍተኛ የሆነ ጫና እየፈጠረ ነው ያለው። በኢኮኖሚ በማህበራዊ፣ በፖለቲካዊ ጠቅላይ ከፍተኛ ጫና እያሳደረ ነው ያለው እንደ ክልልም እንደ ሀገርም በተለይ ደግሞ እንደ ወረዳችንም በጣም ከፍተኛ የሆነ ጫና እየፈጠረብን ነው ያለው። በተለይ እንደርታ ወረዳ እንደምታውቀው በመቀሌ ዙሪያ የሚገኝ ነው። በዚህም በአፋር ክልልም የሚዋሰን ዳ ነው። ጅቡቲም ዋና መንገድ መስመር ያለው ነው። ስለዚህ በዚህ አኳን ከፍተኛ የሆነ ንክክና የሰው እንቅስቃሴ ያለበት ነው። ስለዚህ ከፍተኛ ጫና የሚፈጥርበት ነው ያለው እና በዚያ እኳን ደግሞ ከፍተኛ የሆነ ንክክ ያጋጠመን በሽታውም ተገኝተዋል። በኛ ኮቪድ በገረብገባ አካባቢ የሚሰራ ትልቅ ግድብ አለ። እዛ የሚሰሩ ከፍተኛ ሰራተኞች እና አርሶአደሮች አሉ። በዚህም እስከ አስራ ስድስት የሚሆኑ በኮቪድ የተያዟል። ስለዚህ ከፍተኛ የሆነ ጫና እየፈጠረብን ነው ያለውና እንደ ወረዳውም ከፍተኛ የሆነ እንቅስቃሴ እየሰራንበት ነው ያለ ነው። ኮማንድ ፖስት አደራጅተን በወረዳ በቀበሌ፣ በጎጥም ደረጃ አደራጅተን እየሰራንበት ነው ያለ ነው። በዚህ ደግሞ ጥሩ ውጤት እያስመጠ ነው ያለ ነው። በትምህርትም እንደምታውቀው ዓለም ኮቪድ ከተገኘ በኋላ በተለይ ደግሞ በሀገራችን ገብተዋል ከተባለ ትምህርት ተቋርጧል። ከተቋረጠም በተለይ ህጻናት ከትምህርት ገበታቸው ከትምህርት እውቀታቸው እንዳይለዩ ከፍተኛ ስራ እየሰራን ከተለያዩ የድርጅት የዓለምና የሀገር ውስጥ ድርጅቶች አብረን እየሰራ ነው ያለነው ነው። የወረዳው ተጋላጭነት ግንዛቤ ውስጥ በማስገባት የእንደርታ ወረዳ ቅርንጫፍ ወርድ ዲቪዥን የትምህርት ሂደት እንዳይስተጓጎል 1900 ሬዲዮዎች ለተቸገሩ ተማሪዎች ማስረከባቸውን የወረዳ እንደርታ ሊቀመንበር መንበር አቶ ጸጋይ ገብረተክለ ይናገራሉ። በወረዳችን የሰራው ወርድ ዲቪዥን ከፍተኛ አስተዋጽኦ ነው ያደረገው። ለምሳሌ በመጀመሪያ ተማሪዎች ከትምህርት ገበታቸው ሲወጡ አጫጭር ጽሁፎች በማዘጋጀት አጫጭር የፈተና በማዘጋጀት በቤታቸው ሆኖ እንዲሰሩና እንዲለማመዱ ከትምህርት ውጭ እንዳይለዩ በማለት እየሰራ ነው የቆየው። ከዛ ቆይ ደግሞ ትምህርት በሬዲዮ እንደ ክልል ከተጀመረ በኋላ ወደ 1900 ሬዲዮ ገዝቶ በየአካባቢውና በየትምህርት ቤቱ በተለይ ሬዲዮ የሌላቸው ህጻናትም በቤታቸው ሆነው እንዲሰሙና እውቀታቸውን እንዲያገኙ ከፍተኛ እገዛ ነው ያደረገው። ይሄ ብቻ ሳይሆን በጠቅላላ በኮቪድ ዙሪያ በወረዳችን ከፍተኛ እንቅስቃሴ ነው ወደ ሁለት ነጥብ ምናምን ሚሊዮን የሚሆን በጀት በጅሶ ነው እየሰራ የሚገኝ። የኢትዮጵያ ውርድ ዲቪዥን እንድርታ ወረዳ ቅርንጫፍ ባደረገልን እገዛ ህጻናት ተማሪዎች ከትምህርት ገበታቸው እንዳይርቁ፣ ደካማና ጠዋር የሌላቸው ለቫይረሱ እንዳይጋለጡ የተለያዩ እገዛ አድርገዋል ይላሉ የወረዳው አስተዳዳሪ አቶ ጠጋይ ገብረ ተክለ። አሁን ምንድን ነው ከትምህርት ህጻናት ከትምህርት እንዳይለዩ ከፍተኛ አስተዋጽኦ ነው ያደረገው እንዳልኩ፣ አጫጭር ጽሑፎች በቤታቸው ሆነው እንዲያነ ያነበቡትም ምን ያህል ውጤት እንዳገኙ ቴስት ለማድረግ ፈተና ማውጥተዋል ቴስት አድርገነዋል። በመምህራን የቤታቸው እየሄዱና በየአካባቢው እንትን ያደረጉ ስለዚህ ከፍተኛ አስተዋጽኦ ነው ያደረገው። በሌላ ደግሞ በሽማግሌዎች ህጻናት አጋዥ የሌላቸው ችግረኞችም በዚህ ምክንያት እንዳይጎዱ ከፍተኛ የሆነ ችግር እንዳይደርስባቸው ፊኖ ዘይት፣ የምግብ ቁሳቁስ በማቅረብ ብርድ ልብስ፣ የተለያዩ የቤት እቃዎች በማገዝ ከፍተኛ አስተዋጽኦ እያደረገ ነው የነበረውና እንደ ወረዳ ከፍተኛ ገዛ ነው እየታገዝ ነው ከወርድ ከሰሜን ኢትዮጵያ ወርድ ዲቪዥን ትግራይ ቅርንጫፍ ተጨማሪ ማብራሪያ ለማግኘት ያደረገ ነው የሆነውን ሙኮራ አልተሳካም። አቶ ጸጋይ የሰጡን ማብራሪያ አመሰግናለሁ። አለም ፍታ ከመቀለ አለምን እናመሰግናለን። ወደ ተከታዩ ዘገባ ስናልፍ እየተጠናቀቀ ያለው የ2012 ዓ ም በተመለከተ አዲስ ቸኮል የድሬዳዋና የሀረር ከተማ ነዋሪዎችን አነጋግሮ ተከታዩን ዘገባ አድርሶናል። አቶ እንድሪያስ ታረቀኝ ይባላሉ። በድሬዳዋ ዩኒቨርሲቲ የህግ መምህር ናቸው። እርሳቸው አንኳር ናቸው የሚሏቸውን የ2012 በጎና መጥፎ ጎኖች ይጠቅሳሉ። እንደ እርሳቸው አባባል የአባይ ግድብን መሙላት መጀመራችንና በዚህ ሂደትም ዜጎች በጋራ መቆማቸው በ2012 ከታዩ በጎ ነገሮች መካከል ይጠቀሳል ይላሉ። ኮሮና ቫይረስ ሲከሰት አቅም የሌላቸውን በመደገፍ ረገድ መንግስት በጥሩ ኃላፊነት ግዴታው እንደተወጣ ጭምር ነው የሚናገሩት። በዚህ ሂደት የታየው የዜጎች ርብርብም በጥሩ ጎኑ ያነሱታል። ሆኖም እንደ አቶ እንድሪያስ 2012 ሌሎች አሉታዊ መልኮችም ነበሩት ሁለት ላይ ያጋጠሙ ችግሮች የመጀመሪያው ሴኪሪቲ ነው። የዜጎች ወጥቶ የመግባት ችግር በዋናነት ሰማንያ ስድስት ዜጎች፣ ከዛም በፊት ደግሞ በተለያዩ አካባቢዎች የዜጎች መፈናቀል፣ ቤኒሻንጉልም ሊሆን ይችላል፣ ኦሮሚያ ውስጥም ሊሆን ይችላል፣ በአማራ ክልልም እንደዛው ቅማንት ግጭቶች ነበሩ፣ የማይካዱ ግጭቶች። እነዛ ግጭቶች የሰው ህይወት እንዲጠፋ አድርገዋል። ሌላኛው ኮቪድ መምጣቱ ራሱ ከቦታ ቦታ መንቀሳቀስ መብታችንን ኢቨን ሰላምታችንን እስከ መለወጥ የደረሰ ችግር ነውና ያንን እንደ ችግር ልወስደው እችላለሁ። ግን አሁን በቅርቡ ደግሞ ኦሮሚያ ውስጥ የተፈጠረው ችግር አጫሉ ከሞተ በኋላ የዜጎች መሞት በጣም የሚያሳዝን ሁኔታ ነው። በሀረማያ ዩኒቨርሲቲ መምህርና በድሬዳዋ ከተማ በምታበረከተው የበጎ ፈቃድ አገልግሎት በአሜሪካ ኤምባሲ እውቅና የተሰጣት ወይዘሮ ዘቢ ሙሰማም ከፖለቲካ አንጻር የሚያስከፉ ነገሮችን ሁለት ሺ አስራ ሁለት ላይ አይተናል ትላለች እና በአመዛኙ ለውጥ የሚባለው የፖለቲካውን ስርዓት አለ አለ ኮንፊውዥን የፈጠረበት ሁኔታ አለ። አንዳንዶችን ግራ ያጋባ፣ አንዳንዶች ተስፋ የሰጠ፣ አንዳንዶች ተስፋ ያስቆረጠ። ያው በባህሪው ፖለቲካ ምንም ሰው ሊያስደስት አይችለም። ግን እንደ ሀገር ስታየው በጣም ብዙ ሰው ያለቀበት ፍራስትሬሽን በጣም የነበረበት በጣም ተስፋ መቁረጥ ሁላችንንም ማለት ነው ያው የራሴንም ስነግር ኢቨን አሁን እራሱ ለምሳሌ የሆነ ቦታ የስራ አጋጣሚ ቢወስደኝ እሄዳለሁ ወይ ብለህ ለመወሰን እንፈራበት ሲትዌሽን እና እውነቱ ምኑ ጋ ነው ያለው ብለን የምጠራጠርበት አይነት ሲትዌሽን ነው ሀገሬ ላይ ያለው ነገር ምክርቷና የሰላሙ ነገር። በሌላ በኩል እንደ ሀገር ያው ተስፋ የሚሰጡ ነገሮች የምታያቸው ግን ደግሞ ሰው ላይ ያለ መሰራቱ ደግሞ አሳሳቢ ነው። ሀገር ማለት ሰው አይደለም። እና ያው ሰው ላይ አልተሰራም እና ያ ነገር ትንሽ እንዴት ነው ኢቨን ይሄ እነዚህ ፕሮጀክቶች ሃንድል ማድረግ የሚችል ጭንቅላቶች ሳይፈጠሩ ፕሮጀክቶቹ ቢሰሩ ቢያልቁ ምን ዋጋ አለው? ልክ እንደ ድሬዳዋ ዩኒቨርሲቲ አቶ እንድሪያስ ሁሉ ወይዘሮ ዘቢብም እውቅና ባገኘችበት የበጎ ፈቃድ አገልግሎት ብሩ ነገር አለ ባይነች ሁለት ሺህ አስራ ሁለት ላይ ኮሮና ኦፍኮርስ መጥፎ ክስተት ነው። በምን ሲችዌሽን ግን መጥፎ ቢመስልም ራሱ ጥሩ ይዞ ያመጣቸው ነገሮች አሉ። ምንድነው ካለው መጠላለፍ ካለው የብሔር የዘር ክፍፍል አለ እያል ደግሞ አንዱ ብሔር አንዱ ሲረዳ ስታይ ለካ ይሄ ነገር ውሸት ነው እንዴ? የምትልበት ነገር ሁሉም ወጣቶች ሁሉም ሰው ባለው አቅም ሁሉ የተቸገረውን በኩል ዓይን እያየ በኩል ዓይን ትሪት እያደረገ ለመድረስ ሰውነትን በማስቀደም ማለት ነው፣ ሰብአዊነትን በማስቀደም ለመድረስ ወጣቱ ሁሉም አቅሙ ሚችል የሚችለው በሚችለው ማህበረሰብ ድጋፍ የሚፈልጉትን ለመርዳት የተደረገ የነበረው ተነሳሽነት እጅግ ገራሚ ነው። የአረር ከተማ ነው ነዋሪው አቶ አብዲ ሀሰንም ሀገሪቱ በሁለት ሺ አስራ ሁለት ክፉንም በጎውንም አስተናገዷን ይናገራሉ። ጥሩ ከሚሉት ይጀምራሉ። ልይ አባይ ላይ ያናህን መስዋዕትነት የከፈልንበት የጋራ ጉዳያችን የሆነው ሞሌት መጀመሩ እኔ ከፍተኛ የሆነ እርካታን ፈጥሮ ናያን የሁለት ሺህ አስራ ሁለት እያለቀ ያለው አመት ከፍተኛ ስኬታችን ነው። ሌላ እኔ እንደ ጠንካራ ጎኖች ይህን ኢኮኖሚካሊ እንግዲህ ብዙ ነገሮች ቢሆኑም በጠንካራ ጎኖች ሌላው ማነሳው ዊሊንግ ነሱ በመንግስት ጎን ነበረ እቅዶችን መውጣታቸው፣ ከተቃራኒ ፖለቲካ ኃይሎች ጋራ የመደራደር ፍላጎት ማሳየቱ፣ መነሳሳት መኖሩ በሁለት ሺ አስራ ሁለት እንግዲህ ከፍተኛው ነገር ያው የኖቤል ሽልማቱማ እሱ በተግባር ሊገለጽ ይገባል በሀገራችን ላይ ማለት ነው። ያ ነገር እዳ ነው። ግን ሌሎች ችግሮችም ነበሩ ባይ ናቸው። አቶ አብዲ ስፔሻሊ የለውጥ ሀይሉ ስልጣን ከያዘ በኋላ ብዙ በጣም ብዙ ተስፋዎች ነበሩ በማህበራዊ በኩል። አሁን ኢኮኖሚካሊ ይመስለኛል እኔ የዚህ የፖለቲካው አለመረጋጋት ከፍተኛ የኢኮኖሚና ማህበራዊ ጫናዎችን በሀገራችን ላይ ያስከትሏል። እና ለምሳሌ አሁን ብናነሳ እንደ ዓለም አቀፍ ራሱ ብናይ ኮቪድ አሁን በእኛ ላይ ድህነትን ነው ያመጣ ከበሽታው ባለፈ ከፍተኛ የሆነ ቀውስን ያስከተለው። ሶስቱም አስተያየት ሰጪዎች በቀጣይ ምን መደረግ አለበት በሚለው ላይ የሚሉት አላቸው። አቶ እንድሪያስ ተካልኝ በ2013 ይደረጋል ብለው የሚጠብቁት ሀገራዊ ምርጫ በሰላም እንዲጠናቀቅ እና የህግ የበላይነትና አብሮነትን የሚያጠናክሩ ሌሎች እርምጃዎችም እንዲወሰዱ ይመክራሉ። ዜጎች ከቦታ ቦታ የመንቀሳቀስ መሳቸው እንዲጠበቅ መንግስት ተገቢውን ጥረት ማድረግ አለበት የሚል እምነት አለኝ። እንደ ግለሰብ በዛ ደረጃ ጠንካራ የሆነ አቋም ነው ያለኝ። ያ ማለት ደግሞ መንግስት ደግሞ ከሚገባው በላይም ደግሞ እርምጃ ይወስድ ሊወስድ ይገባልም የሚል እምነት የለኝም። ተገቢውን ጥንቃቄ በማድረግ መወሰድ ያለበትን እርምጃ ወስዶ፣ ያ ማለት የሰበብ ጥፈት ሳይፈጥር የዜጎችን ወጥቶ የመግባት መብታቸው ማስከበር እንዲሁም የህግ የበላይነትን የማስከበር ሀላፊነቱን በሁለት ሺህ አስራ ሦስት እንዲሁ ቢቀጥል ዜጎች መተባበራቸው አሁን ያለው መተባበርም ወደፊት ቢቀጥል። ወይዘሮ ዘቢም ሞሰማም የአቶ እንድሪያስን ሀሳብ ይጋራሉ። ብሄርተኝነት ቢለዝብና ሰውነት ብናስቀድም ይላሉ። ማችን አስፈርቶናል። የምር አሁን እኔ የማምነው በሰውነት ነው። ዘር ሳይኖረኝ ቀርቶ አይደለም። ይሄ የተከፋፈለ የዘር ፖለቲካ በጣም አንዳንዶች እንዲህ ሲባል ላይወዱት ይችላሉ። እንዲህ ኢቨን ብዬ በማለት እንዴት ዘሬን ከመናከች ከምጥላት አይደለም ግን ሰውነት ይቀድማል። ከምንም ነገር በላይ ስታንዳርድ አያስፈልገውም ሰው መሆን በቂ ስለሆነ ማለት ነው። የሀረሩ አቶ አብዲ ሀሰን በበኩላቸው በፌዴራል መንግስትም፣ በትግራይም፣ በኦሮሚያም ሆነ በሌሎቹ አካባቢዎች የሚስተዋሉትን የሀገሪቱን ውስብስብ ችግሮች በሁሉ አቀፍ ውይይት መፍታት አለብን ባይ ናቸው። ያጠፉት ነገሮች ካሉ ሕግ ይጠየቃል ጥፋተኛ ሳለ ማለት ነው። ነገር ግን አሁን እቺን ሀገር ከማረጋጋት አንጻር ድርድር መቅደም አለበት። ድርድር መነጋገር አለብን። ቅድም ብያለሁ እኔ ክፍተቶች ይሄ ናቸው። ነገሮችን ማጦዝ የለብንም። የተገባልንም ተስፋ እስቲ መለስ ብለን እንየው። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ

we are the the የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቅቀዋል። በምሽቱ ፕሮግራም አዘጋጅ ሰለሞን አባትና፣ በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ